እንደምናምሽታችሁልኛል የተከበራችሁ አድማጮች፣ በትላንቱ የማድሪድ ማራቶን የኢትዮጵያውያኑ አትሌቶች አስካል አለማየሁና አበበች ጸጋዬ የሴቶቹን አሸንፈዋል። የወንዶቹን ኬንያ ወስዳለች። በዝነኛው የለንደን ማራቶን ባለድሎቹ በሁለቱም ጾታዎች የኬንያ አትሌቶች ሆነዋል። የቢሲክሌትና እግር ኳስ ዜናዎችም ይዘናል። አብራችሁን ቆዩ። የትላንቱን ሰላሳ ዘጠነኛውን የማድሪድ ሮክ እንሮሉን ማራቶን ዜና አላስቀድም። በዚህ ውድድር የሴቶቹን በአንደኝነት ያጠናቀቀችው ኢትዮጵያዊቷ አስካለ አለማየሁ ናት። አስካለ ባለፈው የዓለም ግማሽ ማራቶን ሻምፒዮና ውድድር ላይ በሀያ አራተኝነት ነበር የጨረሰችው። ትላንት ግን ማድሪድ ላይ በሙሉ ማራቶን ተሳትፋ ሁለት ሰዓት ሰላሳ ሶስት ደቂቃ ከዜሮ ስምንት ሴኮንድ በሆነ ጊዜ በአንደኝነት አጠናቃለች። ጊዜው የራሷን ፈጣን ጊዜ በአንድ ደቂቃ ግድም ያሻሻለችበት ነው ተብሏል። ሌላዋ የኢትዮጵያ ሯጭ አበበች ጸጋዬ ሁለተኛ ወጥታለች። በሁለት አርባ ሰላሳ ሶስት ብዙ ርቃ ነው የጨረሰችው ኬንያዊቷ ቪቪያን ጄሮኖ ሶስተኛ። የወንዶቹን ከአንደኛ እስከ ሶስተኛ ተከታትለው በመግባት ያሸነፉት የኬንያ አትሌቶች ናቸው። ፒተር ኪፕላጋት ነው የመራው በአንደኝነት ሲገባ ጊዜው ሁለት አስራ አንድ አርባ አራት ሆኖ ተመዝግቧል። ፓትሪክ ቼሪዮት ሁለተኛ አልፎንሴ ኪገን ሶስተኛ ሆነዋል። ከአንደኛው በስድስትና በአንድ ደቂቃ ግድም ተቀድመዋል። ወደ ለንደን ማራቶን ስንመጣ በሴቶቹ ኬንያዊቷ ጀሚማ ሳምጎንግ ድል የተቀዳጀችው መሀል ላይ ወድቃ ከተነሳች በኋላ መሆኑ ብዙዎችን አስደንቋል። የወንዶቹን ኬንያዊው ኤሉድ ኪፕቾጌ ሻምፒዮንነቱን ተከላክሏል። በታሪክ ሁለተኛውን ፈጣን ጊዜ አስመዝግቧል። የሰላሳ አንድ ዓመቷ ኬንያዊት ጀሚማ ሳምጎንግ ውሃ ማደያ ጣቢያ ሲደርሱ ከኢትዮጵያዊቷ አሰለፈች መርጊያ ጋር ተጋጭታ አስፋልቱ ላይ ወድቃለች። ከተነሳችና መሪዎቹን ተቀላቅላ ከሮጠች በኋላ በ2258 በአንደኝነት አጠናቃለች። ሁለተኛዋ ኢትዮጵያዊቷ ትዕግስት ቱፋ በ22303 ገብታለች። ሦስተኛ ፍሎረንስ ኪፕላጋት ከኬንያ። ኤልዊድ ኪፕቾጌም የ31 ዓመት ጎልማሳ ነው። በታሪክ ሁለተኛውን ፈጣን ጊዜ ሁለት ዜሮ ሶስት ዜሮ አራት አስመዝግቧል። ሌላው ኬንያዊ ዴኒስ ኪሜቶ ነው። በርሊን ላይ በሁለት ሺ አስራ አራት እንደ አውሮፓውያኑ አቆጣጠር ሁለት ዜሮ ሁለት ሃምሳ ሰባት ያስመዘገበው ፈጣን ጊዜ እስካሁን አልተደፈረም። ለረጅም ጊዜ ከስፖርቱ ዓለም ተገልሎ የቆየው ዝነኛው የረጅም ርቀት ሯጭ ቀነኒሳ በቀለ ሁለት ዜሮ ስድስት ሰላሳ ስድስት አስመዝግቦ በሦስተኝነት አጠናቋል። ለረጅም ጊዜ በውድድር ሳይሳተፍ ቆይቶ ያመጣው ውጤት አበረታች ሊሆን ይገባል ሲሉ የስፖርቱ ተንታኞች ይናገራሉ። በትላንቱ ሰላሳ ስድስተኛው የለንደን ማራቶን ሰላሳ ዘጠኝ ሺህ ስድስት መቶ ዘጠና ስምንት ሯጮች ተሳትፈዋል። ለሌላ የአትሌቲክስ ስፖርት ዜና ወደ ኢትዮጵያ እንሂድ። ለአምስት ተከታታይ ቀናት በአዲስ አበባ ስታዲየም ሲካሄድ የሰነበተው አርባ አምስተኛው የኢትዮጵያ አትሌቲክስ ሻምፒዮና ትላንት ሲጠናቀቅ መከላከያ በሶስት መቶ ስልሳ ሁለት ነጥብ የውድድሩ አጠቃላይ አሸናፊ ሆኗል። ኦሮሚያና ኢትዮጵያ ንግድ ባንክ ሁለተኛና ሶስተኛ ወጥተዋል። ገዛኝጨው መስቀል አጠር ያለ ዘገባ አለው ከአዲስ አበባ። በፍጻሜው ከተደረጉት ውድድሮች በወንዶች አምስት ሺ ሜትር ጠንካራ ፉክክር የታየበት ነበር። ከአስራ ሁለት ዙር አስሩን አብሮ ከረቀ በኋላ የመጨረሻውን ስምንት መቶ ሜትር ወይም ሁለት ዙር ፈጥኖ በመምራት ልዩነቱን እያሰፋ የሄደው የመከላከያው አትሌት ጌታነህ ሞላ ሞድላ ሲሆን ሁለተኛና ሶስተኛ የውጡትን በአርባ ሜትር ቀድሟቸው ውድድሩን በአንደኝነት ፈጽሟል። የሀያ ሶስት ዓመቱ ጌታነህ ለኦሎምፒክ በኦሎምፒክ የሚያበቃውን የሰዓት ሚኒማ ለማግኘት በቅርቡ አንድ ውድድር ካደረገ በኋላ ትልቁ ሕልሙ በሪዮ ኦሎምፒክ በአምስት ሺህ ሜትር ሜዳሊያ ማጥለቅ ጉጉት ያደረበት መሆኑን እንዲህ ገልጿል።

በሴቶች አምስት ሺ ሜትርና በወንዶች አንድ ሺ አምስት መቶ ሜትር ሲረቱ ከተደረጉት ውግግሮች ተመልካቱን ቅጭ ድርጊ ያደረጉ ማራኪ የመሸናነፍ ብርቱ ትግል የታየባቸው ናቸው። በአርባ አምስተኛው የኢትዮጵያ አትሌቲክስ ሻምፒዮና በየዘርፉ አጥጋቢ ውጤት ያስመዘገቡ አትሌቶች በቅርቡ ደቡብ አፍሪካ ውስጥ ለሚደረገው ሀያኛው የአፍሪካ አትሌቲክስ ሻምፒዮና እንደሚመረጡ ፌዴሬሽኑ ቀደም ያገጃ አስታውቅ። በእግር ኳስ ስፖርት የኢትዮጵያና ሶማሊያ ወጣት እግር ኳስ ቡድኖች በሳምንቱ መጨረሻ ጅቡቲ ላይ ባደረጉት የአፍሪካ ወጣቶች የመልስ ጨዋታ የኢትዮጵያ ወጣት ብሔራዊ እግር ኳስ ቡድን ሁለት ለባዶ አሸንፏል። ገዛሀኝ ይህንንና የአውሮፓ ሊጎችን ዜናም አድርሶናል። ከረፍት መልስ ጎሎቹን ያስቆጠሩት ዱንያም በላይ እና አሚን መሐመድ ናቸው። የኢትዮጵያ ወጣት ብሔራዊ እግር ኳስ ቡድን ከሁለት ሳምንት በፊት አዲስ አበባ ላይ ሁለት ለአንድ ረፍቶ ስለ ነበር አጠቃላይ አራት ለአንድ ውጤት ወደ ቀጣይ ማጣሪያ ተሸጋግሯል። የኢትዮጵያ ወጣት እግር ኳስ ቡድን ቀጣይ ማጣሪያውን የሚያደርገው ከጋና አቻው ጋር ሲሆን የሁለቱ የደርሶ መልስ አሸናፊ የሚሆነው በሁለት ሺ አስራ ሰባት ዛምቢያ በምታስተናግደው የአፍሪካ ወጣቶች እግር ኳስ ሻምፒዮና ላይ በቀጥታ ተሳታፊ ይሆናል። ወደ አውሮፓ ስንሸጋገር የአውሮፓ ታላላቅ ልጆች የሁለት ሺ አስራ አምስት አስራ ስድስት የውስጥ ውድድራቸውን ለማጠናቀቅ የሶስት እና አራት ጨዋታ ብቻ ቀርቷቸዋል። በፈረንሳይ ሊግ ፓሪስ ሰንጀርማን ሻምፒዮን መሆኑን ያረጋገጠው የሊጉ ጨዋታ ለመጠናቀቅ ምን ጨዋታዎች እየቀርስ ቀደም ብሎ ነው የጥሎ ማለፉንም ቢሆን ሰሞኑን ሊድን አሸንፎ የሁለት ዋንጫ ባለቤት ሆኗል። በተወዳጁ የእንግሊዝ ፕሪሚየር ሊግ ላለፉት አስራ ሁለት ዓመታት የሻምፒዮንነት ክብር ይፈራረቁበት የነበሩት ማንቸስተር ዩናይትድ፣ አርሰናል፣ ማንቸስተር ሲቲ እና ቸልሲ በዚህኛው የውድድር ዓመት አንዳቸውም ሳይሳካላቸው ቀርቷል። የዘንድሮ ክስተቶቹ ለስተር ሲቲና ቶተንሃም ሆትስፐር የፕሪሚየር ሊግን ዋንጫ አንዳቸውን ሊያነሱ በስታ ምዕራፍ ላይ ተገኝተዋል። ለስተር ሲቲ ስዋንሲ ሲቲን፣ ማንቸስተር ሲቲ ስቶክ ሲቲን በተመሳሳይ አራት ለዜሮ ሲያሸንፉ፣ ሳውዝ ሀምፕተን አስቶን ቪላን አራት ለሁለት፣ ቼልሲ በማያዝን አራት ለአንድ ረትተዋል። አርሴናል ከሰንደርላንድ ባዶ ለባዶ፣ ሊቨርፑል ከኒውካስል ዩናይትድ ሁለት ለሁለት አቻ የተለያዩ ግዜዛቸው ሌስተር ሲቲ በሰባ ስድስት ነጥብ መሪነቱ ሲያጠናክር ዛሬ ምሽት ተስተካካይ ጨዋታ ያለሰው ማስፋል በስልሳ ስምንት ነጥብ ይከተላል። ማንቸስተር ሲቲ በስልሳ ሰባት፣ አርሰናል በስልሳ አራት ሶስተኛና አራተኛ ናቸው። አስቶን ቪላ ግን ወደ ታችኛው ዲቪዚዮን መውረዱን አረጋግጧል። መሪ ሲቲ እና ኒውካስል ዩናይትድ ከሁለት አንዳቸው በፕሪምየር ሊግ ለመቆየት የሞት ሽረት ትንቅንቅ እያደረጉ ናቸው። በኔ በኩል ያለው ይኸው። ሰለሞን አመሰግናለሁ። ወደ አስመራ ስናቀና የቱር ኤሪትሪያን የቢሲክሌት ውድድር እናገኛለን። ብርሃነ በሬ ተከታዩን ልኮልናል። የኤርትራ ዙር ሁለት ሺ ስምንት በኤርትራውያን ተወዳዳሪዎች ና ክለቦች ድል ተጠናቀቀ። በሚያዝያ ሰባት ና ስምንት በአንደኛ ና ሁለተኛ መድረክ ዙሩን የጀመረው የኤርትራ ዙር ሁለት ሺ ስምንት ረቡዕ ሚያዝያ አስር ሁለት ሺ ስምንት በሶስተኛው ና የብዙ ኪሎ ሜትር ርቀቶችን በሚሸፍን ባለ ሁለት ነጥብ ሁለት የፈረስ ግልበት ውድድሩን ቀጥሎ ነበር። በዚህም አምስት ዙሮች የያዘ ና የስድስት መቶ ኪሎ ሜትር ርቀትን በሸፈነው ሶስተኛ መድረክ መርሃው ጌጦን በአስራ ስድስት ሰዓት ሀያ ሁለት ደቂቃና ሀምሳ አምስት የድምር ጊዜ አንደኛ በመውጣት የቢጫ ማሊያ ተሸላሚ ከሀያ ሶስት እድሜ በታች ላሉትንም የሚሰጥ ሽልማት አንደኛ በመውጣቱ የነጭ ማሊያ ተሸላሚ በመሆን ድል በድል ሆነዋል። ሜሮን አማንኤል በአርባ ዘጠኝ ነጥብ ድምር ውጤት የአረንጓዴ ማሊያ ተሸላሚ ሲሆን ከውጭ አገር ለመጡ ተወዳዳሪዎች የተዘጋጀውን የሰማያዊ ማሊያ ሽልማት ደግሞ ጣሊያናዊ ቬኖቫኒ ተሸላሚ ለመሆን ችለዋል። ውድድሩን ከተሳተፉት ሰባት የብስክሌት ክለቦች ሳሊና፣ ጽንዓትና የኤርትራ ብሔራዊ ቡድን ከአንደኛ እስከ ሶስተኛ በመውጣት ትልቅ ደል አስመዝግበዋል። ባይክ ኤድ ዋንዳና ግብጽ ደግሞ ከአራተኛ እስከ ስድስተኛ ያለውን ቦታ ይዘዋል። የሱዳን ብሔራዊ ቡድን ግን የአራተኛውን መድረክ ውድድር ሳይጨርስ ውድድሩን አቋርጠዋል። ሚያዚያ አስራ አምስት ሁለት ሺ ስምንት በተካሄደው የአንድ ነጥብ ሁለት ፈረስ ጉልበት ያለውና የመቶ ሀያ ስድስት ኪሎ ሜትር ርቀትን የሸፈነው አራተኛውና የመጨረሻው ውድድርም ኤርትራውያን ተወዳዳሪዎች ዮናስ ፍስሀዬ አንደኛ፣ አክሊሉ ገብረዝጋብሔር ሁለተኛ፣ ዳዊት ኃይሌ ደግሞ ሶስተኛ በመውጣት የዕለቱ ተሸላሚዎች ለመሆን ችለዋል። በዩሲአይ ኮሚሽነር የደቡብ አፍሪቃዊ የተካሄደው የዚህ ዓመት የኤርትራ ዙር ሁለት ሺ ስምንት ኤርትራውያን ተወዳዳሪዎችና የኤርትራ ብሔራዊ ቡድን በአህጉራዊ መድረክ የነበራቸውን የዩሲአይ ነጥብ በመጨመር ደረጃቸውን ለማሻሻል ረድቷቸዋል። በዚህ ውድድር ኤርትራ ስድስት መቶ ሰላሳ ስምንት ነጥብ በማግኘቷ በድምር ነጥብ በአፍሪካ የአንደኛነትን ደረጃ ለመያዝ አስችሏታል። ብርሃነ ብርሄን ከአስመራ አመሰግናለሁ። ካለን ጊዜ አንጻር የምሽቱን ዝግጅት በዚሁ እናበቃለን። ሳምንት ሰኞ በተመሳሳይ ፕሮግራም እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም ደህና